ማህደረ ዜና ጥብቅ ሃይማኖተኛ ናቸው ካቶሊክ ደግሞ በተቃራኒው ማርክስስት ታጋይ ጥቁር ብሔረተኛም በሳል ፖለቲከኛም እንደ ሶሻሊስቱ ወግ የአንድ ፓርቲ ስርዓት አራማች ጓድም ናቸው ግን እንደ ካፒታሊስቶቹም የግል ሀብትን ይፈቅዳሉ ሮበርት ጋብርኤል ሙጋቤ የነጮችን አገዛዝ በአጠቃላይ የእንግሊዞችን በተለይ አጥብቀው ይጠላሉ። የሚወዱት ስፖርት ግን የእንግሊዞች ነው፣ ክሪኬት። ለሀገራቸው ነፃነት የፈረሙት ውል የእንግሊዞች እንግሊዘኛቸውም የእንግሊዞች ነው። ከ1960 ጀምሮም ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። እንደ ታጋይ ፣ እንደ ዲፕሎማት ፣ እንደ ተደራዳሪ ፣ እንደ ፓርቲ ፣ እንደ ሀገር መሪም ሲጨበጨብ፣ ሲዘፈን፣ ሲፎከርላቸው ኖሩ። ባለፈው ሳምንት ግን ጦራቸው በቁም አሰራቸው። ትናንት፣ የስከ ትናንት ታዛዥ አጨብጫቢዎቻቸው አሽቀንጥረው ጣሏቸው፣ አጨበጨቡ ዘፈኑባቸውም። በቁን አሏቸው። ሮበርት ጋብርኤል ሙጋቤን ላፍታን ዘክራቸው ለጥቁሮች ነፃነት ቆርጦ በመታገል ማታገላቸው ለፍትህ ነፃነት በመፋለማቸው በነጮች ተወንጅለው ወህኒ በመወርወራቸው እንደ ማንዴላ ናቸው። እንደ ማንዴላ አሳሪ አሰቃዮቻቸውን ይቅር ባይ ግን አይደሉም። ስልጣን በቃኝንም አያውቁም። ማንዴላን አይደሉም። እንደ ከዋሚ ንኩሩማ የጥቁር ብሔረተኝነትን አራማጅ ናቸው። እንዲያውም የህይወት ታሪካቸው ጸሐፊዎች እንደሚሉት የፖለቲካ ስልት፣ የታጋይነት ስሜት፣ ጥቁር ብሔረተኝነትን የተማሩት ከከዋሚ ንኩሩማና ከንኩሩማዋ ጋና ነው። የምዕራባውያንን መርህ መቃወም ማውገዛቸውን ዛሬም በ93 ዓመታቸው አልተዉትም። ባለፈው መስከረም ተሰይሞ ለነበረው የተባበሩት መንግስታት ድርጅት ባደረጉት ንግግርም ሌላ አላሉ አሮጌት የተባበሩት መንግስታት ድርጅት መተዳደሪያ ደንብ የተወሰኑ ወገኖች በሌሎች ላይ እንዲፈርዱ መብት የሚሰጥበት አንድም ስፍራ የለም ይህን ዓለም አቀፋዊ ግዴታ በመወጣቱ ረገድ ደንቡን ለፖለቲካዊ ጥቅም ማዋልን እንቃወማለን የዘመናችንን አስተሳሰብን አንግበው በነፃነት ለመንቀሳቀስ የሚያስቡ ወገኖችን ሰለባ የሚያደርግ ተጻራሪ ወይም መንታቋምን እናውግዛል ማርክሲስት ናቸው። ግን የማኦዜዱንግን እንጂ እንደ ንኩሩማ የሌኒን አስተምሮ አቀንቃኝ አይደሉም። ሮበርት ጋብርኤል ሙጋቤ ለከፍተኛ ትምህርት ወደ ደቡብ አፍሪቃ ከመጓዜ በፊት ማርክሲዝ ምናም አንብቤ ነበር ብለው ነበር በአንድ ወቅት። በ1949 ደቡብ አፍሪቃ ስገባ ግን የማኅተመ ጋንዲ አስተምሮ በጣም ማርኮኝ ነበረ፣ ቀጠሉ። ያኔ ግን እንደ ጋንዲ የሰላማዊ ትግል አራማጅ እንደ ሃይማኖተኛም ቀኝ ጉንጭህን ለጸፋህ ግራህን ስጠው ብሎ አስተምህሮ አይገባቸውም። በ1970ዎቹ የፓርቲያቸውን ማዕከላዊ ኮሚቴ ስብሰባ ሲጀምሩና ሲጨርሱ ግን እንደ ማርክሲስቶች በመፈክር እንደ ካፒታሊስቶች በፊርማ ውል አልነበረም በጸሎት እንጂ። የድሃ አናጺ ልጅ ናቸው። በልጅነቱም ካቶሊክ ሚስዮን ትምህርት ቤት ተማረ። ወጣቱ ሮበርት እንደ ብዙ የእድሜያቻዎቹም የአረዳ ሁዳድ ሜዳ ጨዋታ፣ ሩጫ፣ ቡረቃ፣ ድብድብ ብዙ አይጥመውም ነበራ። በዚህ ምክንያት አንዳንድ ጓደኞቹ ፈሪ ይሉት ነበር አሉ። እሱ ግን ያነባል፣ መጽሐፍ ቅዱስን፣ ሌሎች መንፈሳዊ መጽሐፍትን፣ ከአስተማሪዎቹ የሚያገኘውን መጽሐፍ፣ ጋዜጣ፣ ያገኘውን ሁሉም ያነባል። የልጅነት ጓደኞቹ እንደሚሉት ወጣቱ ሮበርት አልፎ አልፎ፣ በተለይ በቤት ውስጥ ጨዋታዎች ከተሳተፈ ሁሌም የመሪነቱን ስፍራ መያዝ ይፈልጋል ጨዋታው ስለ ቤተ ክርስቲያን እንኳ ቢሆን ይላሉ አንድ የጥንት ጓደኛቸው፣ ሮበርት የሚፈልገው ጳጳሱን ሆኖ መጫወት ነው። ስልጣን ወይም መሪነትን። ያንም ያውቁታል፣ ይወዱታልም ነው ትርጓሜው። ትንባሁና አልኮሆል አይቀምሱም። አለባበስ አጋጋጣቸው ሁሌም ዘመናዊና ማራኪ ነው፣ ሸክ ያሉ ናቸው። በአዲስ አበቦች ቋንቋም ደግሞ በተቃራኒው የአፍሪካን ነባር ባህልና ወግን አክባሪ ናቸው፣ ሃይማኖተኛ፣ ዛሬም ጭምር እሴቶቻችንን ባህላችንንና ትውፊታችንን የሚጻረሩ አዳዲስ መብቶች ሲታዘዝልንም እንቃወማለን። ግብረ ሶዶማውያን አይደለንም። በ1980 የጠቅላይ ሚኒስትርነቱን ስልጣን ከመያዛቸው ጥቂት ቀደም ብለው በሰጡት መግለጫ እሳቸውና ብጤዎቻቸው የነጮች አገዛዝን በመቃወም የሚታገሉት ከአባት አያቶቻቸው ከሰሙት ታሪክና ራሳቸውም ያዩትን ግፍ ለማስወገድ አልመው ነው። እንደሚመስለኝ አብዮቱ የጀመረው ወላጆቻችን ከነገሩን ታሪክ በመነሳት ነው። ነጭ እንዴት ወደ ሀገሪቱ እንደገባ መሬታቸውን እንዴት እንደወሰደባቸው ከነገሩን ነው። ዋና ዓላማው ራሱን ማበልጸግና ሌሎችን መበዝበዝ የሆነ መደብ ባለበት ማህበረሰብ ውስጥ ካለህ መበሳጨትህ ተፈጥሯዊ ነው። አብላጫው ሕዝብ ሲጨቆንና ሲበዘበዝ እያየህ አርፈህ መቀመጥ አትችልም። የሞራል ልዕልና ካለህ የሆነ ነገር ለማድረግ ትነሳሳለ። በ1958 አስተማሪ ሆነው ጋና ሄዱ። ጋና የሄድኩት ነፃ አፍሪቃዊ መንግስት ምን እንደሚመስል ለማየት ነው አሉ አሉ። ያኔ በ1960 ጋናዊቱን ኮረዳ አግብተው ሀገራቸው ተመለሱ። የነጭ አገዛዝን በመቃወም ቀጥታ ትግል የጀመሩትም ያኔ ነው የፖለቲካውን መሰላል ለመወጣጣት ለአንደበተ ርቱዕ ለባለ ሶስት ዲግሪው ምሁር ብዙም ከባድ አልነበረም ግን በ1963 ታሰሩ በ1974 ሲፈቱ በሶስቱ ዲግሪ ላይ ሌላ ሶስት ዲግሪ አክለው ባለስድስት ዲግሪ ሆኑ እውቅ ፖለቲከኛም ከውህኒ ቤት እንደወጡ የዚምባብዌ የአፍሪቃ ብሔራዊ ህብረት ዛኑ በእንግሊዝኛ ምህጻሩም የትጥቅ ትግልን ለመምራትና ለማስተባበር ወደ ሞዛምቢክ ተሰደዱ። የፓርቲውን የመሪነት ስልጣንም ተቀለሉ። አብዛኛ ህዝባቸውን ያዘምሩም ያስጨፈሩ። በአብዛኛ ወገናቸው ይደነቁ ይከበሩም ጀመር ሙጋቤ ቀዳሚዎቻቸውን ሁሉ መስለው ሙጋቤን ሆነው፣ እንደ ሸማቂ እየተዋጉ እንደ ፖለቲከኛ እያሻጠሩ፣ አንዳንዴም እየገደሉ እያሰሩ፣ እንደ ዲፕሎማት ተደራድረው የብሪታንያ ቅኝ ገዢዎችን፣ የጥቂት ነጭ ጨቋኞችን፣ የነ አቤል ሙዜረዋ፣ የነ ጆሽዋን ኮሞ ተቀናቃኞቻቸውን ተራ በተራ ጠራርገው ዚምባብዌን እንዳሻቸው ይዘውሯት ያዙ። በ2000 ነጮች ይቆጣጠሩት የነበረውን ሰፋፊ የእርሻ መሬት መሬት ለሌላቸው ጥቁሮች በተለይም ለቀድሞ የነጻነት ተዋጊዎች ማከፋፈል ሲጀምሩ ግን ከማይጋፉት ትልቅ ተራራ ጋር ተላተሙ። ከብሪታንያ ጋር፣ በብሪታንያ በኩል ከምዕራባውያን ጋር እርግጥ ነው የብሪታንያን የቅኝ አገዛዝ ትልቅ ተራራን በአንድ ወቅት በነፍጥም በዲፕሎማሲም በሌሎች ድጋፍም ብለው ዚምባብዌ ምድር ላይ ንደውት ነበረ። የሁለት ሺዋ አፍሪቃ ግን እንደ ሺ ዘጠኝ መቶ ሰባዎቹ ለአፍሪቃውያን ነጻነት በጋራ የቆመች አይደለችም። በ1970 እና 80 ዎቹ የኢትዮጵያ ወታደራዊ ማሰልጠኛዎች፣ ራዲዮ ጣቢያዎች፣ መተላለፊያ ወደቦች፣ የሞዛምቢክ የዛምቢያ፣ የታንዛኒያ ወዘተ ሜዳ ጫካዎች ለዚምባብዌ የነፃነት አርበኞች ክፍት ነበሩ። የሶቪየት ህብረት፣ የኩባም የቻይና ድጋፍ በሽ ነበረ። በ2000 ሁሉም ዌስት ኢዝ ቤስት እያለም ለምዕራብ ሰግዷል። የዚምባብዌ ምጣኔ ሀብት በማዕቀብ ሲዳከም የነሞርጋን ቻንግራይ ኮከብ ደመቅ፣ የሙጋቤ ጀንበር ዘቅዘቅ እያለች ለጥልቀቷ ትጓዝ ያዘች። ሽማግሌውም አላወቁበትም። ለሚወዷት ባለቤታቸው ስልጣናቸውን ለማውረስ የብዙ ዓመታት ታማኞቻቸውን እያሽቀነጠሩ ሲጥሉ የዓመታት ታማኝ ጦራቸው ከዳቸው፣ ሮብ በቁም አሰራቸው። ትናንት ደግሞም ለዘመናት የመሩት ፓርቲያቸው በቁን አላቸው አስወገዳቸው። ውሳኔው ከዚህም በተጨማሪ ጓድ አር ጂ ሙጋቤ ከፕሬዝደንትነቱና ከዚምባብዌ ሪፐብሊክ መንግሥት ርዕሰ ብሔርነት ሥልጣን እንዲነሱ የዛኑ ፒኤፍ ፓርቲ ወስኗል። እስከ ነገም ህዳር 20 2017 እኩለ ቀን ድረስ ስልጣናቸውን ካላስረከቡም የዛኑ ፒኤፍ የምክር ቤት አባላት በዚምባብዌ ሕገ መንግሥት አንቀጽ 97 መሰረት መሠረት ስልጣን እንዲያስለግቡ ታዘዋል። ይህ ማለት ሙጋቤም ስልጣን አልለቅም ካሉም ስልጣን እንዲለቁም የሀገሪቱ ምክር ቤት ዛሬ ቀትር ላይ ይወስናል ማለት ነው። ሙጋቤም ትናንት ስልጣን አልለቅም ብለው ነበረ። ዛሬ ደግሞ የስልጣን መልቀቂያ ደብዳቤ እያረቀቁ ነው ሲባል ነበረ። በኢትዮጵያ አቆጣጠር እስከ 12 ሰዓት ድረስ ግን የ93 ዓመቱ አዛውንት ስልጣን አልለቀቁም፣ ምክር ቤቱም አልወሰነም። የቀድሞ የፓርቲ ታዛዦቻቸው ግን አጨበጨቡባቸው፣ ደነሱባቸው። ሙጋቤ ከጥቂት ሳምንታት በፊት ከስልጣን ያባረሯቸውን ምክትላቸውን ኤመርሰን ምናንጋግዋን ለመሪነት መርጠው አላገጡባቸው። የፖለቲካ ተንታኝ ብሌሲንግ ቫቫ ግን ይጠይቃሉ ምናንጋግዋ ከሙጋቤ በምን ይሻላሉ እያሉ። ምናንጋጓ ፕሬዚደንት ሙጋቤ የሚያዙት የአብዛኛው የኃይል እርምጃ ተሳታፊና አስፈጻሚ ነበሩ። የሙጋቤ አልሞ ተኳሽ አይነት ነበሩ። ስለዚህ ለእኔ የመሪነታቸው ብቃት ገና ወደፊት መታየት የሚገባው ነው። ይሁንና በግልጽ ከሚታየውና ስናድግ ከሰማነው አብዛኛው የዚምባብዌ ህዝብ ከሚለውም ብንነሳ ይህ ሰው ሰይጣን፣ ጨካኝ፣ ገዳይ ነው። ማንም መጣማን የ93 ዓመቱ አዛውንት የስልጣን ጀንበር በእርግጥ ጠልቃለች። ከአጼ ኃይለሥላሴ እስከ ሞቡቶ ሴሴሴኮ ከዚያድ ባሬ እስከ ጋዛፊ ከቤን አሊ እስከ ሙባረክ እንደተከበሩ እንደተፈቀሩ እንደተደነቁ መጦርን እምቢኛሉ። የደረሰባቸውን ከሙጋቤ እኩል ያየና የሰማ በእርግጥ አይኖርም። እሳቸውም ደገሙት እንጂ አልተማሩበትም። መጨረሻን አሳምርልኝ ብሎ አባባል በፖለቲካው ዓለም የለ ይሆን? ነካሽ መሐመድ ነኝ። ቸር ያሰማል።